የተሻለ እንጂ የከፋ ዘመን ተመልሶ እንዳይመጣ ለልጆቻችን እውነተኛ ሽግግር ማረጋገጥ ይኖርብናል ሲሉ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። አዲሱን ዓመት የመፈጸም ዓመት ሲሉ የገለጹት ጠቅላይ ሚኒስትሩ ሀገራችንን ወደ ተሻለ ዕድል የምናሸጋግርበት ወሳኝ ዓመት ነው ብለዋል። ባቀድነው መሠረት የምናካሄደው ምርጫም የሀገራችንን የዲሞክራሲ ታሪክ ወደማይወርድበት ከፍታ ያደርሰዋል ብለዋል። ጠቅላይ ሚኒስትሩ ትናንት ያስተላለፉትን የአዲስ ዓመት መልእክት የተከታተለው እስክንድር ፍሬው ተከታዩን ዘግቧል። ዛሬ የተጀመረውን የ2012 አዲስ ዓመት አስመልክቶ ነው ጠቅላይ ሚኒስትር አብይ አህመድ ለመላው የኢትዮጵያ ሕዝብ ንግግር ያደረጉት። በብሔራዊ ቤተ መንግሥት በተዘጋጀ የዋዜማ ሥነ ሥርዓት ላይ የተደረገው በቀጥታም የተላለፈው የጠቅላይ ሚኒስትሩ ንግግር አሮጌውን ዓመት የዳሰሰ የአዲሱን ዓመት እቅዶችም የጠቆመ ነው። ጠቅላይ ሚኒስትሩ እንዳሉት የተጠናቀቀው 2011 አገራቸው የተጠራቀሙ ችግሮችን የተጋፈጠችበት ዓመት ነው። በለውጥ እርምጃዎቻችን ታጅቦ ላይመለስ በማለፍ ላይ ያለው ዓመት ከዕድሜው ቁጥር በላይ ታላቅ ፈተና የደቀነብን ግን ደግሞ ኢትዮጵያ በፈተና የማትወድቅ መሆኗን ዳግም ያስመሰከረ ዘመን ነበር 2011 ያሳለፍነው አንድ አመት በኢትዮጵያና ኢትዮጵያውያን ላይ እንደ አገርና ሕዝብ ለዘመናት ተጭኖ የነበረው ድህነት፣ ጉስቁልና፣ የመብት ረገጣና አፈና፣ ጦርነት፣ የመበታተን አደጋ በዘላቂነት እንዲወገድ እንዲሁም የዘመናት ጸረ ዴሞክራሲያዊ የቁልቁለት ጉዟችን እንዲገታ የጦርነት ታሪካችን ጦርነት ሆኖ እንዳይቀጥል ኢትዮጵያና ኢትዮጵያውያን ከራሳቸው ጋር እንዲታረቁ የዜጎች ክብር፣ ሀገራዊ አንድነትና ብልጽግና እንዲረጋገጥ የአንድ አመት ሳይሆን የአስር ዓመቱን ውዝ ፍዳ የተጋፈጥንበት አመትም ነበር። አሮጌው 2011 አዎንታዊና አሉታዊ ሁኔታዎች የተደበላለቁበት ጎን ለጎንም የተጓዙበት መሆኑን ያስታወሱት ጠቅላይ ሚኒስትሩ ቀጣዩ የተለየ እንደሚሆን ተስፋቸውን ገልጸዋል። ያለፈው አመት ብዙ እጆቻችን ውስጥ የገቡ ድሎችን ካጋጠሙን አያሌ ችግሮች ጋር ተደባልቀው ደስታና ሐዘን፣ ተስፋና ፍርሃት፣ ድልና ትግል የተፈራረቁባቸው ነበሩ። መጪው አመት ግን ዛሬ ችግር የሆኑብን ፈተናዎችን ቀውስ ውስጥ ሊጨምሩን ነው ብለን የፈራናቸውን ተግዳሮቶች በፍጥነት ወደ እድል መሰላሎችና ወደ ክብር መዳረሻ እድሎች የምንቀይርበት ይሆናል። በአዲሱ ዓመት ኢትዮጵያውያን ለውጥን ለመጀመር ቀዳሚዎች፣ ለውጥን ወደ ዘላቂ ስኬት ለማሸጋገር ግን ውራዎች ተብለን የምንወቀስበትን ምዕራፍ ዘግተን፣ መቻላችንም በመቻል በመስራት የምናሳይበት ይሆናል ይገባልም። የተጀመረው የዲሞክራሲ ስርዓት ግንባታ ሂደት ወደ ኋላ እንዳይመለስ መስራት እንደሚያስፈልግም ጠቅላይ ሚኒስትር አብይ አህመድ አሳስበዋል። በዓለማችን የዴሞክራሲ ችግኝ ተተክሎ እንደ ጸደቀበት ሂደት ሁሉ በእኛም ሀገር የዴሞክራሲ ስርዓት ግንባታ ጅማሮችን እንዲያብቡ ምህዳሩም እየሰፋ እንጂ እየጠበበ እንዳይሄድ፣ የተሻለ እንጂ የከፋ ዘመን ተመልሶ እንዳይመጣ በስርዓትም በተቋምም በመጠናከር እውነተኛ ሽግግርን ለልጆቻችን ማረጋገጥ ይኖርብናል። መጪው ዓመት ያለፈውን እያስታወስንና እያወሳን የምንጋጭበት ሳይሆን መጪውን እያለምንና እየተለምን በአንድነት በፍቅር ተደምረን የምንፈስበት ጨርሶ የመጀመር አመት ይሆናል። የጠቅላይ ሚኒስትሩ መልእክት በአሮጌው ዓመት ከተሰሩ ስራዎች፣ ከተከናወኑ ተግባራት ይልቅ ቀጣይ እቅዶችንና ተስፋዎችን ያብራሩበት አዲሱ አመትም የተሻለ እንደሚሆን የጠቆሙበት ነው። መጪው ዘመን ሀገራችን ወደ ተሻለ እድል የምናሻግርበት ወሳኝ አመት ነው። መጪው አመት የመፈጸም ይሆናል። በጥራት በጊዜ በታሰበው ዋጋና እቅድ ማጠናቀቅ እንጀምራለን። የጀመርነውን የለውጥ ሂደት ከታሰበበት ግብና የስልጣኔ ጎዳና ጋር የምናዋህድበት ዘመን ይሆናል። የጀምርነውን እርቅና ሰላም ሂደት ተጠናኮ ሰላምን ባህል የምናደርግበት ዘመን ይሆናል። ዛሬ የተጀመረው አዲስ ዓመት በኢትዮጵያ አጠቃላይ ምርጫ የሚካሄድበት ዓመት ይሆናል ወይ? ይህ እያነጋገረ የቀጠለ መቋጫ ያልተገኘለት ርዕስ ነው። ዝርዝር ሁኔታዎችን ያልገለጸው የጠቅላይ ሚኒስትሩ ንግግር ግን ምርጫው በዚህ ዓመት ሊካሄድ እንደሚችል ጠቆም አድርጓል። በአቀድነው መሰረት የምናካሄደው ምርጫ የሀገራችንን የዴሞክራሲ ታሪክ ወደማይወርድበት ከፍታ የሚያደርስ ዘመን ይሆናል። በየስፍራው ተጀምረው ያልተጠናቀቁ ታላላቅ ፕሮጀክቶች ተጠናቀው ወደ አገልግሎት የሚገቡበት ዘመን ይሆናል። ጠቅላይ ሚኒስትር አብይ አህመድ ትናንት ያደረጉት ንግግር በለውጡ ሂደት ያጋጠሙ ችግሮችን የዳሰሱበት፣ ነገ የተሻለ እንደሚሆን እምነታቸውን የገለጹበት፣ ኢትዮጵያውያን ሁሉም ለዚህ የበኩላቸውን እንዲያደርጉ ጥሪ ያቀረቡበት ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።